The Voice of America. ዛሬ በአዲስ አበባ ቦሌ ክፍለ ከተማ ሁለት ቦምቦች የተገኙ ሲሆን አንደኛው በሰው ላይ መጠነኛ ጉዳት ሲያደርስ፣ ሁለተኛው ጉዳት ሳያደርስ እንዲከሽፍ መደረጉን የአዲስ አበባ ፖሊስ ኮሚሽን ገልጿል። ህብረተሰቡ አጠራጣሪ ነገሮችን ሲመለከት በፍጥነት ለፖሊስ ጥቆማ እንዲሰጥም ፖሊስ ጥሪ አቅርቧል። ሙክታር ጀማል ተጨማሪ አለው። የአዲስ አበባ ፖሊስ ኮሚሽን ህዝብ ግንኙነት ዳይሬክተር ኮማንደር ፋሲካ ፈንታ ለቪኦኤ እንደገለጹት ሁለቱ ቦምቦች የተገኙት ዛሬ ህዳር 23/2013 ከጠዋቱ አንድ ሰዓት ተኩል አካባቢ ነው። በቦሌ ክፍለ ከተማ ጎርጎሪዎስ አደባባይ ተብሎ በሚጠራ አካባቢ በቆሻሻ መጣያ ገንዳ ውስጥ ተጥሎ የተገኘ አንደኛው ቦምብ በባለሙያዎች ከመክሸፉ በፊት ፈንድቶ አደጋ አድርሷል ብለዋል። በሶስት ጠቅላ ያደረጉትን አካባቢው ሰው አይቶ ለፖሊስ ጥቆማ በመስጠት ፖሊሱም የቦንብ አምካኝ ባለሙያዎቹ እንዲመጡ ተደርጎ ባለሙያዎቹ ለመንቀን እየሰሩ ነበርበት ወቅት ላይ ፈንድቶ በቅርብ ርቀት በአንድ ገራዥ ውስጥ በሚሰራ ግልሰብ ላይ በጣም በጠነኛ ሆነ ጉዳት ደርሶበት ም ህክምና የመጀመሪያ ሕክምና በተደርጎ ወደ ቤቱ ገብቷል። ከዛ ውጭ በሌላ ሰው የደረሰ ጉዳት አልነበረም። የህግ ማስከበሩ ስራ ወደ ስልጣነው እየደረሰ ስለሆነ እነሱም እዚህ አካባቢ በጭንቅ ስለሆኑ አብዛኛዎቹ እየተያዙ ነው የነበረው። እንደዚህ በዚበበቱ ደግሞ በተለያየ አጋጣሚ ተደብቆ ያልተያያዙ ሰላማዊ በሆኑ ሰዎች ላይ አደጋ ለማድረስ የሚያደርጉት ካልሆነ በስተቀር ሌላ አንድምታ የለውም። ሁለተኛው ቦምብ የተገኘው በዚሁ በቦሌ ክፍለ ከተማ ወረዳ ስድስት ጉርድ ሾላ ቅዱስ ያሬድ ሆስፒታል አካባቢ መሆኑን ኮማንደር ፋሲካ አስረድተዋል። ለፖሊስ በደረሰ መረጃ መሰረት ባለሙያዎች በቦታው ደርሰው አደጋ ሳያደርስ ማምከን መቻላቸውንም ገልጸዋል። ፖሊስ በሚደርሰው ጥቆማና በሚያደርጋቸው ተደጋጋሚ ፍተሻዎች ህብረተሰቡን አደጋ ላይ የሚጥሉ የጦር መሳሪያ በቁጥጥር ስር እያዋሉ መሆኑን ገልጸው በህዝብ በኩል መደረግ አለበት ስላሉ ጥንቃቄም መልእክት አስተላልፈዋል። የተሽከርካሪ ፈንጂ፣ የተለያዩ የጦር ሜዳ መነጽሮች፣ ሌሎችም በከተማ አይደለም በጦር ሜዳ በቡድን ልያዙ በጣም በርካታ የሆኑ የጦር መሳሪያዎች የሚገኙ ነው። አካባቢው ሕፃናት መጫወቻ ቦታ ላይ ባለፈው ቅርብ ጊዜ የታየው አምስት ልጆች ላይ ምጥረኛ ጉዳይ የደረሰው የመጫወት ሳይቃና ብሎ ሲጫወቱ ሁለት ሲጫወቱ ከዋሉ በኋላ ጫወቱ ጫወታን እንደሚቀጥሉ አስቀምጠው በማግስቱ ተመሳሳይ ሲጫወቱ አደጋ የደረሰው ከዚህ ጋር ተያይዞ ነው። ስለዚህ ህብረተሰቡ ጥቆማ ከመስጠቱ ጎን ለጎን ቶሎ ብሎ ነገሮች ወደ ከፋ አደጋ ሳይደርሱ ቀድሞ ጥቆማ መስጠት እንደዚህም ባለመያዝና በመጠንቀቅ ህብረተሰቡ በተለይ በቆሻሻ መጣያ አካባቢ በሚገኙ ያልተለመዱ ነገሮችና ተጠቅልለው የሚጣሉ እቃዎችን ከመነካካት እንዲቆጠብም አሳስበዋል። አጠራጣሪ ነገሮችን በሚመለከትበት ጊዜ በአፋጣኝ ለፖሊስ እንዲያሳውቅ የአዲስ አበባ ፖሊስ ኮሚሽን ህዝብ ግንኙነት ዳይሬክተር ኮማንደር ፋሲካ ፋንታ ጥሪ አቅርበዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ